ያዝነው ዓመት 250 ሺህ ሄክታር መሬት በመስኖ እየለማ መሆኑን የኢትዮጵያ የግብርና ምርት ኢንስቲትዩት አስታወቀ። ምርቱ ከውጭ የሚገባውን የስንዴ መጠን በግማሽ እንዲቀንስ እንደሚያደርገውም በኢንስቲትዩቱ የመስኖ ስንዴ ፕሮጀክት አስተባባሪ ዶክተር ዳንኤል ሙለታ ገልጸዋል። ፕሮጀክቱ አርሶ አደሩን ከዝናብ ጥገኝነት እንደሚያላቅቅ፣ የስራ ዕድል እና የገቢ ምንጮችንም እንደሚፈጥር አስተባባሪው ጨምረው አስረድተዋል። ናኮር መልካ ዝርዝሩን ይዘዋል። በቆላማው የአገሪቱ አካባቢዎች ላይ የመስኖ ስንዴ ማምረት የሚቻልበት ሁኔታ ላይ ያካሄድነው ምርምር ውጤታማ ነበር ይላሉ በኢትዮጵያ ግብርና ምርምር ኢንስቲትዩት የመስኖ ስንዴ ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ። ለውጤታማነቱም የተለያዩ ሙከራ ማድረጋቸውን የገለጹት ዶክተር ዳንኤል ከዓመት ዓመትም ለውጦች ታይተዋል ብለዋል። በቆላማው አካባቢዎች ላይ በምስሉ ስንዴን ማምረት ይቻላል የሚል ምርምር ሲያካሄድ ነበረ። በትክክል ማምረት እንደሚቻል ቴክኖሎጂዎችንም ዴቨሎፕ አደረገ። ቆላ ተስማሚ የሆኑ የስንዴ ዝርያዎች እነሱም በምርምር መሬቶች ላይ ነበር ሲሞክር የነበረው። በምርምር መሬቶች ላይ ውጤታማ ሆኑ ስላገኙ በከፊል አርብቶ አደርና በአርብቶ አደር ማሳዎች ላይ መሞከር ጀመረ። ውጤታማ ሆነ። ስለዚህ ይህንን በሰፊው በቆላማው አካባቢ በመስኖ ስንዴን ማምረት ይቻላል በሚል በላርጅ ስኬል ይዞ መሄድ ጀመረና በሁለት ሺ አስራ አንድ አመተ ምረት በኢትዮጵያ አቆጣጠር ማለት ነው ወደ ሶስት ሺ አምስት መቶ ሄክታር ላይ ሙከራ አድርጓል። ከዛ በሁለት ሺ አስራ ሁለት አመተ ምረት ደግሞ ወደ ሀያ ሺህ ሄክታር ላይ ይህንን የመስኖ ስንዴን በበጋ በቀዝቃዛ ወቅት ማምረት እንደሚቻል አሳይቷል። ውጤቱን በጣም ጥሩ ነበረ። በመጀመሪያ አመት በሶስት ሺ አምስት መቶ ሄክታር ላይ ሲሞከር በአማካኝ እስከ አርባ አምስት ኩንታል ፐር ሄክታር ማግኘት ተችሎ ነበረ። ከዛ ትንሽ ላርጅ ስኬት ስናደርገው ወደ ሀያ ሺህ ሄክታር ስንወስደው ደግሞ በተለያዩ ምክንያቶች ትንሽ ምርቱ ቀንሶ ወደ አርባ አንድ ኩንታል ፐር ሄክታር ማግኘት ተችሏል። እናም በዚህ ዓመት ማለትም በኢትዮጵያ ሁለት ሺ አስራ ሶስት ዓመተ ምህረት ከውጭ የሚመጣውን ስንዴ ከሁለት ዓመት እስከ ሶስት ዓመት ውስጥ ለማስቀረት የመስኖ ስንዴ ምርትን እንደ አንድ ትልቅ ግብዓት ተጠቅመን እየሰራን ነው ብለዋል። በዚህ ዓመትም 250 ሺህ ሄክታር መሬት በመስኖ ስንዴ ለመሸፈን መቻሉን ገልጿል። ዶክተር ዳንኤል በ2013 ዓ ምት መንግስትም የያዘው አቅጣጫ ምንድን ነው? ከውጭ የሚመጣውን ስንዴ እስከ 17 ሚሊዮን ኩንታል በየአመቱ ይመጣል ኦን አቨሬጅ። ያ ደግሞ ከአምስት መቶ ሚሊዮን ዶላር በላይ እስከ አንድ ቢሊዮን ዶላር አገሪቱን ኮስት ያደርጋታል። ስለዚህ ከውጭ የምናስገባውን ስንዴ አገር ውስጥ በማምረት የውጭ ምንዛሬ ለሌላ አላማ ማዋል አንደኛው የመንግስት አቅጣጫ ነው። ይህንን ለማስቀረት እንግዲህ ዘንድሮ አቅደን የነበረው በሶስት መቶ ሺህ ሄክታር ላይ መስኖ ስንዴን ማምረት ነው። በበጋው፣ በክረምቱ የሚመረተው አለ ወደ አንድ ነጥብ ስምንት ሚሊዮን ሄክታር ላይ ይመረታል። በሱ እስከ ሀምሳ ሶስት ሚሊዮን ኩንታል እናገኛለን። ከሱ በተጨማሪ ግን በመስኖም ስንዴን ማምረትና ከውጭ የሚመጣውን ኢምፖርት ሰብስቲቱት ለማድረግ እንደ አንድ ፒላር ዋክ ተደርጎ ነው የተያዘው። ስለዚህ በአሁኑ ሰዓት ወደ መቶ ሀምሳ ሺህ ሄክታር በመስኖ ስንዴ ለመሸፈን ይችለናል። በሁለተኛ ዙር ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት አሁን መቶ ሺህ ሄክታር አዘጋጅቶ አርሶ ጨርሷል። ዘርምዬ መዝራት ተጀምሯል በሁለተኛው ዙር ስለዚህ፣ እንደ አጠቃላይ በዚህ አመት ወደ ሁለት መቶ አምሳ ሺህ ሄክታር መሬት በመስኖ ስንዴ ልናለማ ነው ማለት ነው። ይሄ ደግሞ አትሊስት ከውጭ የሚመጣውን ስንዴ በግማሽ ይቀንሳል። ወደ ስምንት ነጥብ ሰባት አምስት ሚሊዮን ኩንታል በዚህ በበጋው ወራት በመስኖን እናመርታለን ማለት ነው። ይሄም ለአርሶ አደሩና ለተለያዩ የህብረተሰብ ክፍሎች እንዲሁም ተቋማት ስላለው ጠቀሜታ ያብራሩት ዶክተር ዳንኤል የመስኖ ስንዴ ልማት ምጣኔ ሀብቱን ያንቀሳቅሰዋል ብለዋል። አንደኛ ከውጭ የሚመጣውን ስንዴ ይተካልናል ሁለተኛ ደግሞ አብዛኛው የእኛ ገበሬ የዝናብ ጥገኛ አሁን ግን መስኖን በመጠቀም መሬቱን ጾም በሚያሳድርበት ወቅት ወደ ምርት ገባ ማለት ስለዚህ የስራ እድል ይፈጥራል ኢንካም ጀነሬሽን ጨምራል እንደገና ደግሞ የተለያዩ የማህበረሰብ ክፍሎችን ወደ ስራ ውስጥ ያስገባል ማሽነሪ የሚያከራዩ ሰዎች ወደዚህ ውስጥ ይገባሉ የትራንስፖርት አገልግሎት የሚሰጡ ሰዎች ወደዚህ ውስጥ ይገባሉ ከውጪ እንዲህ የሚያስገቡ የግል ፋብሪካዎች በዚህ ወራትም ራሱ ሰብት ላይ ያገኛሉ ማለት ነው። የቀን ሰራተኞች ምክል ለቀን ሰራተኞች ምክል የሚያቃሉ ከስራ ዕድል ፈጠራ ከውጭ ምንዛሬ መተካት እንዳለ ዘሆል ቼንን ያንቀሳቅሰዋል ብለን ነው የምናምናውና ስለዚህ እንዳጠቃላይ ኢኮኖሚውን እያንቀሳቀሰዋል። አቶ ደረጄ በቀለ በምዕራብ ሸዋ ዞን ኤጀርሳ ለፎ ወረዳ አርሶ አደር ናቸው። ከዚህ በፊት የዝናብ ወቅትን ብቻ እየጠበቁ በአመት አንዴ ብቻ ሲያመርቱ መቆየታቸውን ገልጸዋል። በአሁኑ ጊዜ ግን ወደ መስኖ ስንዴ ምርት መግባታቸውን ጠቁመው ስላገኙት ጥቅምም እንዲህ ይገልጻሉ። በስንዴ ዘር የተመለከተ አምና ትንሽ ሞክረ ነበረ። በአንድ ቀርጥ ላይ አላመነበትም ነበረ። በሁሉ ለመናገር በሆነ እውነት አሁን በመስኖ ስራ ይሆናሉ የሚለውን ለማየት አምና አንድ ቀርጥ ላይ አርሼ ነበረ። አንድ ቀርጥ ማለት ምን ያህል ማለት ነው? አንድ አራተኛ የኤክታር ብሩ፣ ብሩ፣ እሺ ቱ ላይ ጥሩ ምርት አግኝቻለሁ። ዘንድሮስ የሚገኝ ነገር ያለው በፊት ጊዜያችን እየከረምተን ዝናብ ጠብቀን የምናደርገው፣ አሁን ግን በዚህ በመስኖ ስራ ከሁለት እስከ ሶስት ማስቀጣች ብለናል። በመጋቢትና በግንቦት ህ ከጎተራ ውስጥ ያልቃል። አሁን ግን አዲስ ነው ምናስገባው ከሁነት እንደምናደርገው እና በጣም በጣም በጣም የኤጀር ሰለፎ ግብርናና ተፈጥሮ ሀብት ጽፈት ቤት ምክትል ኃላፊ አቶ አብዲሳ ሀይሉ የወረዳው አርሶ አደሮች ባለፉት ሁለት ዓመታት የመስኖ ስንዴ እያመረቱ እንደሚገኙ ገልጸዋል። አምናን ከዘንድሮ በማነጻጸርም እንዲህ ብለዋል። አለጀር በርቴን ብላን የወረዳችን አርሶ አደሮች ከዚህ በፊት የመስኖ ስንዴን የማምረት ልምምድ አልነበራቸውም። ያምርቶ የነበረው አትክልትና ፍራፍሬ ነበር። ከትልቅ ጥረት በኋላ ግን ዘንድሮ ተሳግቶልናል። ባለፈው ዓመት 480 ሄክታር መሬት ላይ የመስኖ ስንዴ አምርተን ነበር። ዘንድሮ ደግሞ በሁለት ዙር ከ2600 ሄክታር መሬት በላይ በመስኖ ስንዴ ለመሸፈን ችለናል። አርሶ አደሮቻችን ለመስኖ ስንዴ ምርት የሚያስፈልጉ ግብዓቶችን ሙሉ በሙሉ በመጠቀምና በባለሙያ በመታገዝ በዚህ ዓመት ጥሩ ምርት እናገኛለን ብለን እናምናለን ብለዋል። በሁለትና ሶስት ዓመት ጊዜ ውስጥ የስንዴ ምርት ከውጭ ማስገባት ለማቆም ታቅዶ እየተሰራ ቢሆንም ይሄ ቅድ እንዳይሳካ እንቅፋት ሊሆኑ የሚችሉ ችግሮች ላይም ትኩረት አድርገው የሰሩ መሆናቸውን የመስኖ ልማት ፕሮጀክት አስተባባሪው ዶክተር ዳንኤል ሙለታ ገልጸዋል። ከእነዚህም መካከል የመስኖ መሰረተ ልማትና መካናይዜሽን አገልግሎቶች ዙሪያ ተከታዩም ብለዋል። የመስኖ መሰረተ ልማት ትልቅ ማነቆ ነው። ሁለተኛ ደግሞ ሜካናይዜሽን ሰርቪሱ በጣም መሻሻል አለበት። ምክንያቱም ቆላማው አካባቢ ላይ ሰፊ መሬት ቢኖርም ሰፊ ሌበር የለም። የሰው ሀይል እጥረት ስላለ እሱን በሜካናይዜሽን መተካት አስፈላጊ ነው። ስለዚህ የሜካናይዜሽን ሰርቪሱ በደንብ መጠናከር አለበት። እንደገና ደግሞ የኢንፑት ሲስተሙ ከተሻሻለ በአጭር ጊዜ ውስጥ ከውጭ የሚመጣው ስንዴ በሀገር ውስጥ ምርት መተካት ይቻላል። ኢቭን ትርፍ አምራች መሆን ይጠይቃል። የአርሶ አደሮች ስልጠናን በተመለከተም የገለጹት ዶክተር ዳንኤል አርሶ አደሩ ቁጭት ቢያድርበትም ለመስኖ ስንዴ ምርት ውጤታማነት የሁሉም አካላት ርብርብ ያስፈልጋል ሲሉ እንዲያብራርተዋል። ወደ ታች ወረድ ለአርሶ አደሮችን ስታናግር ቁጭት ነው ያደረባቸው። በከፍተኛ እልክና ቁጭት ወደ ስራ ገብተዋል። አሁንም በሰፊ መሰራት አለበት። ምክንያቱም አብዛኛው ቦታ ላይ ለበጋ ስንዴ ይበቅላል የሚል እምነቱም አልነበራቸውም። እውነትም እነሱ ብቻ ሳይሆን ባለሙያዎችም እምነት ነበር። ግንዛቤ አሁን መፍጠር ያስፈልጋል። በተለይ እንደናንተ በሚዲያ ባለሙያዎችን መሳተፍ አለባቸው። በዚህ ዘርፍ በአፋርና ሶማሌ ክልሎች በመሰረተ ልማትና ጎርፍ ችግር በተፈለገው መጠን ወደ ተግባር አልተገባም ያሉት ዶክተር ዳንኤል በአማራና ኦሮሚያ ክልሎች ግን የመስኖ ስንዴ ልማቱ ውጤታማ እየሆነ ነው ብለዋል። በሚቀጥለው ዓመት ደግሞ ወደ ደቡብ ክልልን ማስፋፍቶ ለመስራት አስተባባሪው አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።